Jebahal Mutrak. Ein Kanye leiler Bisch, kebrischer Rassisch. Sitzen als Gebarri, ene neben mir nicht. Hallo wie er mit dir, Grundinke jehonsch. ወይዘሬት ኢትዮጵያ በስልሳዎቹና ሰባዎቹ ዓመታት በኢትዮጵያ የነበሩ ታዋቂ ድምፃውያን የተጫወቷቸውን ሙዚቃዎች ኢትዮፒክስ በሚል ስያሜ በተከታታይ ከወጣው የአልበም ስብስብ ከሰላሳኛው አልብም የተወሰደ በአንጋፋው ሙዚቀኛ ግርማ በየነ በአዲስ ተሻሽሎ በቅርቡ ለአድማጮች ጆሮ የደረሰውን ሙዚቃ ነበር ያደመጥ ነው። ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። ለመጀመሪያ ጊዜ ባለፈው ታህሳስ ፓሪስ ላይ የተመረቀውና ባለፈው ሳምንት በድሬዳዋና አዲስ አበባ ላይ በአራት ዝግጅት ለሁለተኛ ጊዜ የተመረቀው ሰላሳኛው የኢትዮፒክስ ሙዚቃ አልብም የሙዚቃው መድብል ተራ ቁጥር ብቻ ሳይሆን አንጋፋውን ሙዚቀኛ ግርማ በየነንም ከሚወደውና ከ30 ዓመት በላይ ከተለየው መድረኩ ያገናኘው ነው። በእለቱ ዝግጅታችን የፈረንሳዩን የሙዚቃ ቡድን አካሌ ውቤንና አንጋፋውን ሙዚቀኛ ግርማ በየነን በእንግድነት ይዘናል። መልካም ቆይታ ነጭ ቢጫ Yeah, come on, la Tell the, you, Yeah, it's a get -a -down. It's a Get it But like In <ted> to get rid of it በ1950ዎቹ አጋማሽ ጀምሮ በመደመጡና በዘመነ ተሻጋሪ ሙዚቃዎቹ የሚታወቀው አንጋፋው ድምፃዊ እውቅ የፒያኖ ተጫዋች ሙዚቃ አቀናባሪና ቀማሪ ግርማ በየነ ከ30 ዓመታት በላይ ከተለየው ከሙዚቃ መድረግ በኢትዮፒክስ 30ኛ የሙዚቃ አልበም ከ14 ሙዚቃ ጋር ብቅ ብሏል። በዘመኑ ሴት አላምንም፣ እንከን የሌለሽ እኔ ነኝ ባይማነሽ፣ እንዲሁም ይበቃል ፍቅር እንደ ክራር የተሰኙ ሙዚቃዎቹ ተጠቃሽ ናቸው። በሰላሳኛው የኢትዮፒክስ የሙዚቃ መድበል ውስጥ የሚገኙት የግርማ በየነ ሙዚቃዎች አብዛኞቹ የተቀናበሩት በሙዚቃ አዋቂው ድምፃዊ በግርማ በየነ በራሱ ነው። ባለፈው ሳምንት መጨረሻ አዲስ አበባ ላይ በተደረገው የሙዚቃ አልበም ምርቃት ላይ ሙዚቀኛ ግርማ በየነን በስልክ አግኝተነው ነበር። ያወጣ ነው መቼ መሰለሽ? ወደ ባሁኑ አመት ማለት ነው ታህሳስ ላይ ታህሳስ፣ በአሁኑ አመት አሁን አዲስ አበባ ነው ያለ ነው። አዲስ አበባ ውስጥ ለሙዚቃ አፍቃሪዎች እየተጫወትን ነው። አካል ውቤ ከፈረንሳይ ናቸው። እዚህ ጨዋታችንን ጨርሰናል እና ብዙ አድማጮች እንደሚመስለኝ ደስ ብሏቸዋል እና እኛም በጣም ደስ ብሎ ነው። ግርማ በየነ ዛሬ እርጅና ጫን ብሎታል። ዛሬ ዳግም ለሙዚቃ አፍቃሪው ዘመን ተሻጋሪውን ሙዚቃውን በጆሮ ማንቆርቆሩን ጀምሯል። የግርማን ሙዚቃ የሀገሩ ልጆች ቋንቋውንና ባህሉን የሚያውቁት ብቻ ሳይሆኑ ወዝወዝና ቆዘም የሚሉበት አውሮጳውያን፣ በተለይ ደግሞ ፈረንሳዮቹ ናቸው። ጀርመን ገና አልመጣሁም ጋብዞኝ እያለ ነው። ወደ ሌሎች አውሮጳ ሀገራት ለመሄድ መርሃ ግብሩን ቀርጾ የቀኑን መዳረስ እየጠበቀ ነው። ፓሪስ መተናል። ከዛ ከፓሪስ አምስተርዳም መተናል። ጀርመንም ከተጋበዝ ልንመጣ እንችላለን። አሁን የምናርገው ስፔን እንሄዳለን። ፖርቹጋል እንሄዳለን። አሁን ጁላይ ሰቨንቲን እና እስከ ትዌንቲ ዋን ድረስ እንግዲህ የእርሶ ባንዶች እንዳሉ ፈረንጆች ናቸው መሰለኝ። አሁን እነዚህ አካሌ ውቤ ይባላል። አካሌ ውቤ ፈረንሳይ ውስጥ ያሉ ናቸው። ሙሉ በሙሉ አማርኛ ሙዚቃ በደንብ የሚጫወቱ እና ብዙ ጊዜ በአማርኛ ሙዚቃ ያሳለፉ ብዙ ጊዜ ከሙዚቀኛ ግርማ በየነ ጋር በአዲስ አበባና ድሬዳዋ ላይ የሙዚቃ ድግሱን ያሳየው ሙሉ የፈረንሳይ የሙዚቃ ባንድ መጠሪያውም አካሌ ውቤ ይባላል። አካሌ ውቤ የኢትዮጵያን የጥንት የጠዋቱን ሙዚቃ አንጋፋ የሚጫወቹን ሙዚቀኞች በባትሪ እያደነ መጫወት ከጀመረ አስር ዓመት ግድም ሆኖታል። ግርማ በየነም እርግፍ አድርጎ ከተወው ሙዚቃ የዛሬ ሁለት ዓመት ግድም ነው አካሌ ውቤ መለሰው። ከዚያም ይኸው ዛሬ የሙዚቃ ልበሙ ለምርቃት በቃ የሙዚቃ ቡድኑ የቤዝ ጊታር ተጫዋች ኦሊቨር ዳ ገብርኤል እንደሚለው የምርቃቱ ስነ ስርዓት በድሬዳዋና በአዲስ አበባ ላይ ነበር። አዲስ አበባ ከሄድን በኋላ አራት ኮንሰርቶችን ተጫውተናል። የመጀመሪያውን የሙዚቃ ድግስ ፈንድቃ አሳየን፣ ከዚያ አፍሪካ ጃዝ መንደር፣ ከዚያ እንደገና ብሔራዊ ቲያትር ነበር ያቀረብ ነው። ባለፈው ቅዳሜ በዚሁ በብሔራዊ ቲያትሩ የሙዚቃ ድግስ ላይ የተገኘው ሰው እጅግ ብዙ ነበረ። የመጣው ሰው ሁሉ ሙዚቀኛ ግርማ በየነን ለማየት በጣም ጉጉት እንዳደረበት ይታይ ነበረ። ከህዝቡ ይህን ያህል ፍቅርና ጉጉትን ማየቱ ለሙዚቀኛ ግርማ በየነም ሆነ ለእኛ ለሙዚቃ ባንዱ እጅግ ያባባን ነገር ሆኖ ነው ያገኘ ነው። ግርማ በየነ ከመድረክ በስተጀርባ በኩል ወደ መድረኩ ሲገባ በአዳራሹ ያለው ህዝብ ሁሉ ከተቀመጠበት ተነስቶ ሲያጨበጭብና በደስታ ሲጮህ ሲያይ በጣም ባብቶ አይተነዋል። አይኑ ላይ ሁሉ እምባ ቅሮ ይታይ ነበረ። በአዳራሹ የነበረው ታዳሚ ግርማ ሲያዜም አብሮ ያዜም ነበረ። በጣም የሚያስገርም አይነት ሁኔታ ነበር የሚታየው። ይህ የፈረንሳይ የሙዚቃ ጓድ ስያሜውን አካሌ ውቤ ብሎ መስጠቱ እንደኔ ሁሉ እናንተንም እንዴ ሳያሰኝ አልቀረም። በባንዱ ውስጥ አንድም አበሻ አንድም ጥቁር የለም። ሁሉም ነጭ ፈረንሳውያን ናቸው። በኢትዮጵያ ሙዚቃ ፍቅር ከተነደፉ በኋላ ባህላዊ ምግቧን ከዚያም ቡናን የቡና ቁርሷን እንደሚወዱ ኦሊቨር የግርማ በየነን ሙዚቃ ለማስመረቅ ካለበት ከሸገር በስልክ አውቅቶናል። እንደውም አካሌውቤ ማለት ምን ማለት እንደሆነ ሊያስረዳኝ ገባ። እንዴት ስያሜውንም እንዳገኘ ተርኳል። ግን በመጀመሪያ የአካሌ ውቤ ትርጉምን ነው የዘረዘረው። የአካሌ ውቤ የሙዚቃ ባንድ ከተመሰረተ አስር ዓመቱን የያዘ ይመስለኛል። አካሌ ውቤ ማለት የነፍስ ውበት ወይንም ውብ የሆነች ሴትም ማለት ይሆናል። እንደ አግባቡ የተለያየ ትርጉም ሊኖረው ይችላል። ቅንያዊ ስያሜ ነው ይህን ስም ያገኘ ነው እና ለሙዚቃ ባንዱ መጠሪያ እንዲሆን ያደረግ ነው። ከታዋቂው የሳክስፎን ተጫዋች ጌታቸው መኩሪያ የሙዚቃ አልበም አንዱን መጠሪያ ወስደን ነው ስሙን የሰጠ ነው። እንዲህ ነበረ ከ ከአስር ከዘጠኝ ዓመት በፊት ይሆናል ፓሪስ የሚገኝ የኢትዮጵያ ባህላዊ ምግብ ቤት ሄድን። የጌታቸው መኩሪያን የሙዚቃ ሲዲ ይዘን ነበረ። በሲዲው ላይ አንዱ ሙዚቃ አካሌ ውቤ ይል ነበረ። ዝም ብለን መረጥንና ለባንዱ ስያሜ ሰጠን። ግን ትርጉሙ ምን እንደሆነ አናውቅም ነበረ። አጠራሩ ደስ ስላለን ብቻ ነበረ የወሰድ ነው። ከዚያ በኋላ ቆይተን ትርጉሙን ካወቅን በኋላ ለእኛ ባንድ ተስማሚ መሆኑን ሁሉ ተረዳን። ባንዳችን በዚህ ይጠራል ብለን ወሰንን። ይህ ነው እንግዲህ ታሪክ። ኦሊቨር ለምዶት ነው ስለ አካሌው ቤ ትርጉም ሊያስረዳኝ የጀመረው። ምክንያቱም ቡድኑ የሙዚቃ ድግሱን ሲያቀርብ መጀመሪያ የሚያደርገው ስለ አካሌው ቤ ትርጉም ምን ማለት እንደሆነ ከየት እንዳገኘው ስለ ኢትዮጵያ ሙዚቃ ለጠቅ ሲልም ታሪኳን ሁሉ እንደሚናገር በተለይ ደግሞ ወርቃማ ስለሚባሉት የኢትዮጵያ የሙዚቃ ዘመናት ስለ ኢትዮጵያ አንጋፋ ሙዚቀኞች አውርቶ እንደማይጠግብ ተናግሯል። ላለፉት ሁለት አመታት ከድምፃዊ ግርማ ጋር እየሰራን ነው። ከሁለት አመት በፊት ወደ ፓሪስ እንዲመጣ ለመጀመሪያ ጊዜ ጋበዝ ነው። ሙዚቀኛ ግርማን አግኝተን ወደዚህ እንዲመጣ ለማድረግ የቻልነው በበርካታ ሰዎች እርዳታ ነው። ድምፃዊ አለማየሁ እሸቴ፣ የኢትዮፒክስ ሲዲ አልበም አሳታሚ ፈረንሳዊው ፍራንሲስ ፋልሴቶ ግርማን እንድናገኝ ከፍተኛ አስተዋጽኦ ካደረጉት መካከል ጥቂቶቹ ናቸው። ፓሪስ ውስጥ የሙዚቃ ትርኢት አሳይተን ከፍተኛ አድናቆት ነው ያተረፍ ነው። ከመጡት ሰዎች ብዙዎቹ ምናልባት ስለ ኢትዮጵያ ሙዚቃ የማያውቁ የነበሩ ናቸው። ስለ ግርማ በየነ ታሪክ ብቻ ሰምተው እንደው ለማየት ብቻ መጥተው ኢትዮጵያን ተዋውቀው ሙዚቃውን አድንቀው ነው የተመለሱት። ለእኛ ደግሞ እጅግ ከፍተኛ ውጤትና ድል ነበረ። የሚገርመው ግርማ በየነ ከሙዚቃው ዓለም ከተለየ በኋላ የዛሬ ሁለት ዓመት ለመጀመሪያ ጊዜ ፓሪስ ላይ ነበረ ከእኛ ጋር ወደ መድረክ የተመለሰው። በጣም ብዙ ህዝብ ነበረ። ሁሉም ሰው በጉጉት ነበረ ያየው። I'm a I'm I'm a እውቅ የፒያኖ ተጫዋቹ የሙዚቃ አቀናባሪና ቀማሪ አንጋፋው ድምፃዊ ግርማ በየነ በኢትዮጵያ ታሪክ ወርቃማ ዘመን በመባል የሚታወቀውን ጊዜ እንዲህ አስታውሳል። አሁ ራስ ባንድ ውስጥ ሳለን አርብ አርብ ነበር የምንሰራው ራስ ሆቴል ስለምንሰራ ያኔ ሀረር አለ፣ ድሬዳዋ አለ፣ ገነት ሆቴል አለ፣ ብዙ ቦታ እየዞረን እንሰራ ነበር እና ብዙ አድማጮች ነበሩ ያኔ አሁ ምን መሰለች ከዛ በኋላ ራሳችንን ባንድ አቋቋምን ማለት አሁን በሬዲዮ ሁሉ መናገር አይቻልም። ዋሊያስ ባንድ ጋር ነው የሰራው፣ እና አሜሪካን የመጣ ነው። ዋሊያስ ባንድ ጋር ነው፣ ዋሊያስ ባንድ ማለት ሂልተን ማለት። በሰባት አመት ሂልተን ነበር የምንሰራው። ሙዚቀኛ ግርማ በየነ አድማጭ እንደወደደው ከሙዚቃው መድረክ እንደወረደ ከሰላሳ አመታት በላይ ጠፍቶ መክረሙ ለምን ይሆን የብዙዎች ጥያቄ ነው። እኔም ጠየኩት፣ ግን የግል ጉዳይ መሰለኝ መመለስ አልፈለገም። አሁንም ጠየኩት። ምን መሰለኝ፣ በአጭሩ በብዙ ጊዜ ሙዚቃ ተጫውቻ አላቅም እና የአጋጣሚ ሆኖ አሜሪካን ነበርኩ፣ ግን በስራ ላይ ነበርኩ እና እንደዚሁ በአጋጣሚ ሙዚቃ አቆም ያለሁ እና አሁን ከጀመርኩ ሁለት አመት ይሆነኛል እና የሰራሁትን ብዙ ሰዎች ተቀብሎታል። ብዙ ሰዎች ነበሩ በጣም ደስ ብሎና ባህል እርግፍ አርገው ተውት። ሙዚቃ እርግፍ ተደርጎ መተው ይቻላል እንዴ? ምንድን ነበር ምክንያቱ? አይ ምን ይ አጋጣሚ ነው። ከዛ አሜሪካን ሄድን እና አንድ የተወሰነ ጊዜ አብረን ሰራ ከኢራን ከዋሊያስ ባንድ ጋር ከዛ በኋላ ማለት አንዳንድ ዘገባዎች ሙዚቀኛ ግርማ በየነ በጣም ያዘነበት ሐዘን ደርሶበት እንደነበር ይጠቁማሉ። አድማጮች ወደ አካሌ ውቤ ልመልሳችሁ። እንደው እነ አካሌ ውቤ ምን አይነት ባትሪ ቢዙ ነው አንጋፋውን ሙዚቀኛ ግርማ በየነን ፈልገው ያገኙት? በመጀመሪያው የሙዚቃ ትዕይንት ከፍተኛ ተወዳጅነትን ማግኘታችንን ካየን በኋላ ከግርማ በየነ ጋር የሙዚቃ አልበም ለማሳተም ወሰን። ከዚያ ነው ከአንድ ዓመት ገደማ በፊት ለሁለተኛ ጊዜ ወደ ፓሪስ የጋበዝ ነው። አብረን የሰራነውን ሙዚቃ ቀረጽን። ሙዚቃውን ስንሰራ የተለያዩ አዳዲስ ፈጠራዎችን ሞክረናል። ከዚያም የተቀረጸውን ለኢትዮፒክስ የሙዚቃ አልበም ዳይሬክተር ለፍራንሲስ ፋልሴቶ ሰጠን። ፍራንሲስም ሙዚቃው ሰላሳኛው የኢትዮፒክስ አልበም ስብስብ ሆኖ መውጣት አለበት ብሎ ወሰነ። ከዚያም አልበሙ ታተመና በጎርጎረሳዊው ህዳር 2017 ዓ ም ወደ ፓሪስ ለሶስተኛ ጊዜ ጋብዘን የሙዚቃ አልበሙን በከፍተኛ የሙዚቃ ድግስ አስመረቅን። አሁን ደግሞ ኢትዮጵያ የሙዚቃ አልበሙን ዳግማ ሳትመን አዲስ አበባ ለማስመረቅ ተገኘን ማለት ነው። እንድርጎ የነጡት ግጥም ያሉ ጥርስሽ ከሩቂስ ባሉ ኮብላላ አይኖችሽ Bald der dich, ich sage, so ich sage, ich ich ጣቱ የሙዚቃ መሳሪያ ባለሙያና የሙዚቃ መምህር ግሩም መዝሙር የአንጋፋው ሙዚቀኛ የግርማ በየነ አድናቂ ነው። የጋሽ ግርማ በየነ በጣም ብዙ ክሎት ያለው ነው። ረጅም ጊዜ ከሙዚቃ ውጭ ሆኖ በመቆየቱ ያንን ለማወቅ አልተቻለ። ለአሁኑ ጀኔሬሽን እና አሁን ተመልሶ መጫወት መጀመሩ በጣም ደስ የሚል ነገር ነው። እንደ ድምፃዊ ከሚታወቅበት ነገር ያላነሰ በአሬንጅመንት፣ በኮምፖዚሽን ይታወቃል። በተለይ በዛን ወቅት እሱ አክቲቭ ሆኖ የሰራበት በነበሩት አመታት ውስጥ ለብዙ ሙዚቀኞች እንዳቀናበረ ይታወቃል፣ እና የዛን ዘመን ሙዚቃ ቀለም ከሰጡት ሰዎች ውስጥ አንዱ ነው። አሁን አንተ በሙዚቃ ዘርፍ ምሁር ነህ፣ እንዴት ታየዋለህ? የድሮውን ሙዚቃ ካሁኑ ጋር ይግባባል? ተቀባይነት አለው በእናንተ በሙዚቃ ምሁሮች ዘንድ? አዎ፣ በጣም ጥሩ የሆነ የሙዚቃ ቅንብር ነበረ በዛን ወቅት የሚደረገው። በጣም በብዙ ጥንቃቄ ነበረ የሚሰራው ሙዚቃውም፣ እንደዚሁም ደግሞ በእውነተኛ መሳሪያዎችም በሲንተሳይዘር አይነት ኮምፒውተርም ባለመሆኑ ያያም ራሱ በጣም የበለጠ የሙዚቃ ሁኔታውን ይጨምራል ጨምረዋል። ለአሁን ጊዜ ብቻ ሳይሆን ለወደፊትም ድረስ በጥሩ ሁኔታ ዘመን ሊሻገር የሚችል አይነት ሙዚቃ ነው እና በጣም ተቀባይነት ያለው ሙዚቃ ነው በማንኛውም ዘመን። እዚህ ላይ ጥሩ ማድነቅ የምፈልገው የጋሽ ግርማን አጫወት ብቻ ሳይሆን ይህ የፈረንሳይ ባንድ ያጀበው አካሌ ውቤ የሚባለው ለእያንዳንዱ ጥቃቅን ነገር ሁሉ በደንብ ግምት ሰጥቷል እና የጋሽ ግርማንም የድምፅ ከለር አሁን ያለበትን ሁኔታ ራሱ ከሰላሳ ዓመታት በኋላ እንደ ሰውም ስለሚቀየር ያለበትን ሁሉ ያጫወት ሁኔታ ግምት ውስጥ በመክተት እንደገና ደግሞ የድሮን አሬንጅመንቶች በጣም ያከበረ ከድሮ ራሱ ብዙ ነገር ተውሰዋል። ድሮ የሰራበትን አሬንጅመንት እና ሌላም ጥሩ ፈጠራም ራሱ ወደ አንዳንድ አዳዲስ መልክ ቢወስዱትም ሙዚቃውን ያንን ባከበር ያንን ቀለም በጠበቀ መልኩ ነው፣ እና ሙዚቀኞቹ በጣም ብስለት ያላቸው ናቸው። ሙዚቀኛ ግርማ በየነ በአዲስ አበባ መኖር ከጀመረ ሰባት ዓመት ሆነው። በኢትዮጵያውያን ሙዚቀኞችን በመታጀብ ያዜማል። ኢትዮጵያን አዲስ አበባ ነው። ከመቼ ጀምሮ ነው እዛ መኖር? ሰባት አመት ሊሆነ እና ከኢትዮጵያ በአንድ ጋር ይሰራሉ ማለት ነው። በመጨረሻ ምን ትነግረናለህ? አልኩት አንጋፋውን ሙዚቀኛ ግርማ በየነን። ምነግሪች ነገር ቢኖር በጣም አመሰግናለሁ ጊዜሽን ወስደሽ ድረስ ደውለሽ ስላነጋገርሽኝ። በአካሌ ውቤም በእኔም በኩል ከፍ ያለ ምስጋና እና ጀርመን ያሉትን ሁሉ በጣም ሰላም እንላቸዋለን። ከዚህ ሌላ ሚዲያ ልናገር ምፈልገው እኔ ግርማ በየነ ይባላል። በጀርመን ውስጥ ሀምሳ አመት የኖረ የቅርብ ጓደኛ ለግርማ እንባላለን። መጀመሪያ ሙዚቃ ስንጀምር አስራ ዘጠኝ መቶ ሀምሳ ከራስ ባንድ በኋላ አስራ ዘጠኝ መቶ ሀምሳ ስድስት ዓመተ ምህረት ግርማ ዘማርያም ና እኔ የግርማ የሚባለው ባንድ ሁለታችን ለአንድ አመት ለሁለት አመት ያህል እንጫወት ነበር። ከዛ በኋላ ራስ ባንድ ሁለተኛ በሚል ገብተን እንጫወት ነበር። የአጋጣሚ የሆነው ግርማ ዘማርያም በጣም ሲሆን የቅርብ ጓደኛዬ ሁለት ወር ይሆነዋል እዛ ነው ያረፈው። ግርማ ዘማርያም ቢያንስ አንድ ሀምሳ ዓመት ጀርመን ኖሮ እና በጣም የታወቀ ሙዚቀኛ ነው። በጣም ነው፣ ብዙ ሰው ነው የሚያውቀው እና በኃይል አዝነናል። በዚህ አጋጣሚ ለቤተሰቦቹ እና ማንኛውም እሱን ለሚያውቁት ሁሉ እንዲጽናኑ እንመኛለን። በጣም ከባድ ሐዘን ነው ያዘን ነው አድማጮች ቃለ ምልልስ የሰጡኝን ሁሉ እያመሰገንኩ አንጋፋውን ሙዚቀኛ ግርማ በየነን ጀርመን ሲመጣ ጠብቄ ዳግም በእንግድነት ይዤው ለመመለስ ቃል በመግባት ልሰናበታችሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።